የግብፅን በአባይ ወንዝ አጠቃቀም ላይ ታሪካዊ ባለቤትነቷን የሚያመላክት መጽሐፍ ሁለት ሦስተኛው ጭብጥ ነገር ሰነዶችን የያዘ በእንግሊዝኛ፣ በአማርኛና በጣሊያንኛ የተጻፈ ማስረጃና መረጃን ያካተቱ የጽሑፍና የሥነ ካርታ ሰነዶች እንደሆኑ ሁለቱን የመጽሐፉን አዘጋጆች ዋቢ ያደረጉ የግብፅ መገናኛ ብዙኃን ሰሞኑን ተቀባብለው ዘግበውታል። የኢትዮጵያን የታላቁን ህዳሴ የኤሌክትሪክ ኃይል ግንባታ ጥያቄ ውስጥ የሚያስገባ ዓለም አቀፍ የሕግ መርሆችን በማካተት የተጻፈ መጽሐፍ ነው ተብሏል። በጣሊያንና በእንግሊዝ መንግስታት የተፈረሙ የፕሮቶኮል ስምምነቶችም በመጽሐፉ የተካተቱ እንደሆነ ተብራርቷል። መጽሐፉን ያዘጋጁት የቀድሞ የግብፅ አምባሳደር ሜቲያ ካሜል ኤልካዲና በቀድሞ የግብፅ ውጭ ጉዳይ ሚኒስትር የዓለም አቀፍ ጉዳዮች ኃላፊ ሃይዳ ፋሮክ በመጽሐፋቸው እንዳብራሩት የኢትዮጵያ ንጉሠ ነግሥት ዳግማዊ አጼ ምኒልክ የአባይን ውሃ የሚያስተጓጉል ግንባታ ላለማካሄድ ቃል ገብተዋል። ጉዳዩን አስመልክቶ በአዲስ አበባ ዩኒቨርሲቲ በሲቪል ምህንድስና ዲፓርትመንት የቀድሞ መምህርና በአርባ ምንጭ በውሃ ቴክኖሎጂ ኢንስቲትዩት ለተወሰነ ጊዜ ዲን የነበሩ ዶክተር አድማሱ ገበዮ አሁን ስዊድን ስቶክሆልም ይገኛሉ። የአባይ ጥያቄ አዲስ ነገር አይደለም በማለት በጉዳዩ ላይ ማብራሪያ ሰጥተውኛል። የአባይ ጥያቄ አዲስ አይደለም፣ ወይም ደግሞ በአጠቃላይ በየትኛውም ሀገር የድንበር አቋራጭ ወንዞች የተፋሰሱ ባለቤቶች ከአንድ በላይ በሆኑባቸው ሀገሮች በሙሉ በተለያዩ የውሃ አጠቃቀም ላይ ይገባኛል ጥያቄዎች ይነሳሉ። አዲስ ነገር አይደለም። በእኛ እና በግብጾች ወይም በአስሩ የተፋሰሱ ሀገሮች መካከል ብቻ አይደለም ጥያቄው የሚነሳው። ነገር ግን የታደሉ ሀገሮች፣ ለምሳሌ አውሮፓ ውስጥ ያሉ ሀገሮች እንደዚህ ድንበር አቋራጭ ወንዞችን በስነስርዓት በአግባቡ ተረጋግተው ይጠቀሙባቸዋል። ሌላ ቦታ አፉ ብቅ ሲል መሸበር ይፈጠራል። በዛ በሽብሩ መንገድ ዲኬል ማንኛቸውም ወገኖች ይጠቀማሉ ከሚል አይደለም፣ ዝም ብሎ መጫጫህ ብቻ ነው የሚሆነው ውጤቱ። የእኔን መጀመሪያ አንድ ግልጽ የሆነ አቋም ልንገዳ፣ በውሃ ምክንያት ጦርነት አይነሳም የትም ቦታ ቢሆን። ዶክተር አድማሱ አሁን ግብጾች በተለያየ ጊዜ ከሚያደርጉት ሙከራ በተጨማሪ አሁን የወጣው መጽሐፍ ሳይንሳዊ ነው፣ መረጃን ያገናዘበ ነው በሚል የማሳተሙ ሁኔታ እንዴት ነው የሚያዩት? ዓላማውስ ምንድን ነው ብሎ ያስባሉ። በአባይ ጉዳይ ላይ በየቀኑ ገጻፍ ቢጻፍ ደስ ይለኛል። ምንም ችግር የለውም፣ ግን አዲስ ነገር ይዞ የመውጣቱ ነገር እጠራጠራለሁ። ምክንያቱም ለብዙ ዓመታት በተለያየ መልኩ የተንሻፈፈ የሚሆን ትክክለኛ መረጃዎችን የያዙ ነገሮች ሲነገሩ ሲወጡ ነበሩ። አብዛኛው ግን በፕሮፓጋንዳ የታጀበ በጉልበት ብለት ምናምን በፎከራ እነዚህ ለሙያተኛ ብዙም ቁም ነገር የማይሰጡ ነገሮች አሉ። ብዙ ጊዜ ተደጋግሞ የሚነገረው ምንድን ነው? ውል ፈረሰ፣ ምን እየተባለ ነው? እኔ እስከማቀው ድረስ በውሃ አጠቃቀም ላይ የተመሰረተው ውል ውስጥ ኢትዮጵያ የለችበትም ኖራበትም አታቅም። በዚህ ምክንያት ከመጫዋጫው ያለፈ የሚጨብጥ ነገር አይፈጠርም ብዬ ነው የማምነው። መጽሐፍም ቢወጣ ምንም ቢባል አንድ ሬድዮ ፕሮግራም ወይም ቴሌቪዥን ፕሮግራም ለዚሁ ጉዳይ ብቻ ተደርጎ ሲናገሩም ሲወያዩም ቢውሉ አዲስ ነገር አይደለም። ከእንግዲህ የማይመጣም፣ ሃያ አንደኛው ክፍለ ዘመን ያለ ነው። በሌላ በሌላ ዘዴዎች በዘመናዊ ጥበቦች ተራርቦ ተነጋግሮ ነው መፍትሄ የሚገኘው። አጼ ሚኒሊክ በጉዳዩ ላይ ከግብፅ ጋር ምንም የተዋዋሉት ውል እንደሌለም ዶክተር አድማሱ ለዶቸበለ ገልጸዋል። ለዶቸበለ ራዲዮ ዘገባ መክበብ ሸዋነኝ ከዋሽንግተን ዲሲ።